ሁለት ሆስፒታል እንዳሉ አቃለ አንዱ ሞቷል ይባላል። በአማራ ክልል ምንጃር አረርቲ ከተማ ነዋሪ ናቸው። በስፍራው ስለተካሄደ ተቃውሞና ተቃውሞውን ተከትሎ ስለተከሰተ ግጭት ከተናገሩት የተወሰደ ነው። አብይ ርዕስ ይዞታል። የዩናይትድ ስቴትስና ቻይና የሩቅ ምስራቅ ሲያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ አስተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ ቤጂንግ ላይ ጥሪ ያስተላለፉ በዜና መጽሔት ክፍለ ጊዜ ከያዝናቸው ዘገባዎች ውስጥ አንዱ ነው። ሌሎችም አሉ። ከምሽቱ ዜና መካከል የቡሩንዲ መንግስት በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለው የጦር ወንጀል እንዲመረመር ዓለም አቀፉ የወንጀል ችሎት ዛሬ ፈቀደ። በሙስና ክስ 200 ሰዎችን በቁጥጥር ስር እንዳዋለች ሳውዲ አረቢያ አስታወቀች፣ የሚሉና ሌሎችም ይገኛሉ። ለሰዓቱ የተዘጋጁ ዜና ለሮዶልፎ ግራዚያኒ መታሰቢያ የተቋቋመውን መናፈሻ አስመልክቶ የጣሊያን ፍርድ ቤት ውሳኔ ያጸደቀ፣ የሚሉት ይህም ከዘገባዎች ውስጥ ተካቷል። ጤና ስጥልን፣ እንደምናመሻቸው ክብራትና ክብራን አድማጮቻችን ከሐሙስ ጥቅምት 30 2010 ዓ ም ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ አቀናባሪው ንጉሱ ታምሬ የስርጭት መሐንዲሱ ደግሞ ኮርኔሌስ ቴለር ነው። አሁን የምሽቱን የዓለም ዜና የቡሩንዲ መንግሥት እንደ አውሮፓ አቆጣጠር በሚያዝያ 2015 ዓ ም እና በጥቅምት 2017 ዓ ም መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለውን የጦር ወንጀል አቃቢያን ህግ ምርመራቸውን መጀመር እንደሚችሉ ዓለም አቀፉ የወንጀል ችሎት ዛሬ ሐሙስ አስታውቋል። በሰብዓዊ ፍጡራን ላይ ደረሰ የተባለውን የወንጀል ምርመራ ለመቀጠል በቂና ምክንያታዊ የሆኑ መሠረታዎች እንዳሉ ዳኞቹ ይፋ ባደረጉት መግለጫ አስታውቀዋል። አስገድዶ መድፈር፣ ግድያ፣ ሰቆቃና እንግልት በተቀላቀለው የወንጀል ድርጊት ከአንድ ሺህ በላይ ሰዎች ተገድለዋል። ወደ አርባ ሺህ ያህሉ ደግሞ ተፈናቅለዋል። ፍሬዴሪክ እንኩንጄንዥ የላካውን ዘገባ አዳነች ታቀርባለች። ዓለም አቀፍ የወንጀል ችሎት አቃቢያነ ህግ የብሩንዲ መንግሥት በፖለቲካ ተቃዋሚዎቹ ላይ የጦርነት ወንጀል ፈጽሟል በሚል ክስ ምርመራ እንዲያካሄዱ እንደ አውሮፓ አቆጣጠር ባለፈው ጥቅምት 25 ቀን የበየነው የብሩንዲ መንግሥት ከወንጀሉ ፍርድ ቤት አባልነት ለመውጣት ከወሰነ ሁለት ቀናት በፊት ነበር። የችሎቱ ውሳኔ ታሽጎ ቆይቷል። ነገር ግን የጦርነት ወንጀሉ ተፈጸመ የተባለው ብሩንዲ የችሎቱ አባል በነበረችበት ወቅት በመሆኑ ችሎቱ የብሩንዲን መንግስት ሊዳኝ ይችላል። የብሩንዲ ፕሬዚደንት ፒየር ንኩርንዚዛ ከሁለት ዓመታት በፊት ለሦስተኛ ጊዜ በፕሬዚዳንትነት ለመቀጠል እንደሚወዳደሩ ካስታወቁ በኋላ በሀገሪቱ ተቃውሞ ተነሳ። የብሩንዲው ፕሬዚደንት ለሶስተኛ ጊዜ በመወዳደር በሀገሪቱ ህገ መንግስት የሰፈረውን የጊዜ ገደብ ህግንና በሀገሪቱ የተካሄደውን የእርስ በርስ ጦርነትን ያቆመው ስምምነትን ጥሰዋል በሚል ነው ተቃውሞ የተነሳው። እንኩርንዚዛ ከሀገር ውጭ በነበሩበት ወቅት የተሞከረው መፈንቅለ መንግስት በሀገሪቱ ወታደሮች ኃይል ከሽፏል። በብሩንዲ ያለው የጸጥታ ሁኔታ በዩናይትድ ስቴትስ ብሔራዊ ጸጥታና በውጭ ፖሊሲዋ ላይ የደቀነው የተለየ አደጋን ለመቋቋም አስቸኳይ ብሔራዊ እርምጃ እንዲወሰድ የሚጠይቀው ከሁለት ዓመታት በፊት የወጣው የበላይ ትዕዛዝ እንዲቀጥል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ፈርመዋል። የብሩንዲ ውጭ ጉዳይ ሚኒስትር አላይን ኤም ኒያሚት ወይ በበኩላቸው ብሩንዲ ውስጥ ያሉ አሜሪካውያንን ጨምሮ ለደህንነቱ የሚያሰጋው ሰው የለም ሲሉ ከአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪቃ አገልግሎት ጋር ባደረጉት ቃለ መጠይቅ ተናግረዋል። ብሩንዲ ከሁለት ዓመታት በፊት ግንቦት ወር ላይ ተፈጥሮ ከነበረው የፖለቲካ ትርምስ ትልቅ መሻሻል አሳይታለች። የሀገሪቱ ህዝብ በጉልበት ስልጣን ለመንጠቅ የሞከሩትን አሸንፏል። አሁን በመላ ሀገሪቱ ሰላም አለ። ብሩንዲ በክልሉና በአሜሪካውያን የጸጥታ ደህንነት ላይ አደጋ ትጥላለች የሚሉ ወሬዎች ስንሰማ ታዲያ ያስገርመናል ብለዋል ኒያሚቱ። አያይዘውም የብሩንዲ መንግስት ከመጀመሪያውኑ ያልተቀበለው ከሁለት ዓመታት በፊት የወጣው የዩናይትድ ስቴትስ የበላይ ትዕዛዝ እንዲቀጥል ማድረጉ ራሱ አሜሪካና አንዳንድ የአውሮፓ ሀገሮች በብሩንዲ ስላለው ሁኔታ የተሳሳተ መረጃ ማግኘት ቀጥለዋል ማለት ነው ብለዋል የውጭ ጉዳይ ሚኒስትሩ። በሙስና ክስ 208 ሰዎችን በቁጥጥር ስር እንደዋለ የገለጸው የሳዑዲ አረቢያ ጠቅላይ አቃቤ ሕግ ባለፉት በርካታ ዓመታት ከ100 ቢሊዮን ዶላር በላይ መዘረፉን አስታወቀ። ባለፉት ሶስት አመታት ባካሄድነው ምርመራ መሰረት ቢያንስ አንድ መቶ ቢሊዮን ዶላር ተመንጥፏል ይላል ከመንግስቱ ይፋ የሆነው መግለጫ። ጠቅላይ አቃቢ ሕግ ሳዑዲ አልማጀብ ዛሬ ሐሙስ እንዳስታወቁት ከታሰሩት ሁለት መቶ ሰዎች መካከል 208 ሰዎች መካከል ሰባቱ ላይ ክስ ሳይመሰረትባቸው የተለቀቁ ሲሆን 201 ተጠርጣሪዎች ግን አሁንም እንደታሰሩ ናቸው ብለዋል። መንግስትም ወደ 1700 የባንክ አካውንቶች መዘጋታቸው ተገልጠዋል። የመንግስቱ ተቺዎች ግና የተያዘው የሙስና ክስ ከሰላሳ ሁለት አመቱ የአልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር የማይስማሙትን ከፍተኛ የመንግስት ባለስልጣናት ለማስወገድ የተያዘ ዘመቻ ነው ይላሉ። በአንድ ወገን ኢትዮጵያዊ ዜግነት ያላቸው መሐመድ ሁሴን አላሙዲን ሳውዲ አረቢያ በከፈተችው ጥልቅ የጸረ ሙስና ምርመራ መሀል መሆናቸው ይታወቃል። ባለፈው ቅዳሜ ሪያድ ከተማ ውስጥ በቁጥጥር ስር የዋሉት መሐመድ አላሙዲን በቀጣዩ እርምጃ በአንድ ሆቴል አዳራሽ ወለል ላይ በተነጠፈላቸው ፍራሽ ተኝተው ሂደቱን በመጠባበቅ ላይ ከሚገኙት ውስጥ መሆናቸው ይታወቃል። ቆየት ብሎ መጽሔት ዘገባ ያቀርብበታል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወሳኝ በሆነው የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ ማለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትሱ መከላከያ ሚኒስትር ጅም ማትስ አስታወቁ ሩሲያ ከዚህ በፊት ዓለም አቀፉን የኒኩሌር ጦር ኃይሎች ስምምነት እንደ ጣሰች ዩናይትድ ስቴትስ አመልክታ አሁን ስምምነት ላይ እንዲደረስ የታቀደው ሩሲያ የሕጉ ተገዥ እንድትሆን ነው ሲሉ ማቴስ ከሌሎች የኔቶ አቻዎቻቸው ጋር ሆነው ቤልጂየም ውስጥ ለጋዜጠኞች ተናግረዋል። ሩሲያ ግን ስምምነቱን እንዳልጣሰች በተደጋጋሚ አስታውቃ እንዲያውም የሕጉ ወይም የስምምነቱ አፍራሽ ዩናይትድ ስቴትስ መሆኗን ትናገራለች። የኒኩሌር ስምምነቱ እንደ አውሮፓ አቆጣጠር በ1987 ዓ ም የተፈረመው በቀድሞው የዩናይትድ ስቴትስ ፕሬዚዳንት ሮናልድ ሬገን እና የሶቪየት መሪ በነበሩት ሚካኤል ወርባቾቭ መሆኑ ይታወሳል። ፕሬዚዳንት ዶናልድ ትራምፕ እና የቻይናው መሪ ሺ ጂንፒንግ ቤዢንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሐሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታወቁ። ከፕሬዚዳንት ትራምፕ ጋር ቻይና የሚገኙት ቲለርሰን ዛሬ ሐሙስ ለጋዜጠኞች በሰጡት ቃል ሁለቱ መሪዎች ከሰሜን ኮሪያ ጉዳይ በተጨማሪ በሰብአዊ መብት ጥበቃና ደቡብ ቻይና ውስጥ ባለው የማሪታይም ውዝግብ ግልጽ ውይይት ማካሄዳቸውን አስታውቀዋል። ፒዮንግያንግን በሚመለከትም ቻይና አሉ ቲለርሰን፣ የሰሜን ኮሪያን የኒኩሌር ጦር መሣሪያ ባለቤትነት እንደማትቀበል በግልጽ አመልክታለች። በሌላ በኩል ደግሞ ዩናይትድ ስቴትስና ቻይና የሩቅ ምስራቅ ሲያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ በቤጂንግ ላይ ጥሪ አስተላልፈዋል። መጽሔት ወደ ኋላ ላይ ዘገባ ይኖረዋል። ፓኪስታን ውስጥ የሚገኝ ብዙ ሺዎች የእስልምና እምነት ተከታዮች ያካሄዱት የተቃውሞ ሰልፍ ዋና ከተማዋ ኢስላማባድ የሚገኘውን ዋና መተላለፊያ ከመዝጋቱን ባሻገር በሚሊዮኖች የሚቆጠሩ የአገሪቱን ህዝብ የዕለት ተዕለት እንቅስቃሴ ማደናቀፉም ተገለጠ። የታሪክ አይ ላይባክ ያ ራሱላላ ፓርቲ ደጋፊ የሆኑ ተቃዋሚዎች ሰልፋቸውን ከትላንት በስቲያ ማክሰኞ ከምስራቃዊቱ ላሆር ከተማ ጀምረው ትናንት ረቡዕ ነው ከታዋቂው ዋና መገናኛ መንገድ ካለበት ፋይዛ ባድ የደረሱት። የተቃዋሚዎቹ ጥያቄ የፌዴራሉ መንግስት የፍትህ ሚኒስትሩ ዛሂድ ሐሚድ በአስቸኳይ ከስልጣን ይውረዱ የሚል ሲሆን ሚኒስትሩ ያልተገባ ሃይማኖታዊ አንቀጽ ሳይንስ በህገ መንግስቱ እንዲታከል በመጠየቃቸው መሆኑም ታውቋል። በፓኪስታን አገር አስተዳደር ሚኒስትር አልሻን እቅባል ለአሜሪካ ድምፅ እንደገለጡት ሚኒስትሩ በህግ ያልተከሰሱ በመሆናቸው የተቃዋሚዎቹ ጥያቄ ተቀባት ተቀባይነት አይኖረውም ነው ያሉት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይዘናል። በስርጭቱ የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ነው። ግን ከዚያ በፊት በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናስቀምሳለን የተወለዱት ኢትዮጵያ ውስጥ ቢሆንም የሳዑዲ አረቢያ ዜጋ ናቸው። የኢትዮጵያ ሕግም ሀገሪቱ ውስጥ መዋዕለ ንዋይ የሚያፈሱ የሌሎች ሀገሮች ዜጎችን በተመለከተ በጣም ገዳቢ ነው። እኒህ ሰው ግን ኢትዮጵያ ውስጥ እንዴት ኢንቨስት ማድረግ እንደሚቻል ያወቁበት ይመስላል። እንደፈለጉ በነጻነት ለመንቀሳቀስ የሚያስችል እድል ተሰጥቷቸዋል ማለት ይቻላል። ዶክተር ሄኖክ ገቢሳ ይባላሉ። በዋሽንግተንና በሊንግስተን ዩኒቨርሲቲዎች የሕግ መምህር ናቸው። ጉዳዩን በቅርበት ይከታተላሉ። የሰማችሁትም ርዕሱን አስመልክቶ ከተጠናቀረ ዘገባ የተወሰደ ነው። ሁለተኛው ግማሽ ይቀርባል። አድማጮች፣ አሁን በቀጥታ የዕለቱን አብይ ርዕስ በአማራ ክልል በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አስራ አምስት ቀናት ያህል መብራት በመጥፋቱ የአካባቢው ነዋሪዎች ያካሄዱት ተቃውሞ ሰልፍ ወደ ግጭት ማምራቱንና ግጭቱን ተከትሎም ከሰልፈኞቹ በአንዳንዶቹ ላይ የመቁሰል ጉዳት እንደደረሰባቸው በተጨማሪም ከአረርቲ ከተማ ወጣ ብሎ የሚገኝ የቺፕውድ ማምረቻ ፋብሪካ ቃጠለው የደረሰበት መሆኑን ትናንት ምሽት ዘግበናል። ዛሬ በስልክ ያነጋገርነው ነዋሪ ያነጋገርናቸው ናቸው ሁለት ነዋሪዎች መቁሰላቸውንና አንደኛው ሞተዋል የሚል ሰምቻለሁ ይላሉ ያነጋገርናቸው ግለሰብ። የወረዳው አስተዳዳሪ በበኩላቸው የሰዎቹን መቁሰል አረጋግጠው የአንደኛው መሞት ግን ለጊዜው አላወቅኩም ብለውናል። ቆንጅታዬ ወደ አካባቢው ስልክ ደውላ ቀጣዩን አጠናቅራለች። በመብራት መጥፋቱ ምክንያት የተነሳው ሰልፍ ሌሎችንም ጥያቄዎችን አስከትሎ እንደነበረ ነው። ዛሬ ያገኘናቸው አንድ የአረርቲ ከተማ ነዋሪ የገለጹልን መብራት ለተከታታይ ሁለት ሳምንታት ስላልነበረ ለምንድነው መብራት የማናገኘው በሚል ነው ዋና ምክንያት። በግምት ማለት አካባቢ ላይ ያለው ሕዝብ በሙሉ ወጥቷል ማለት ይቻላል። የአረርቲ ከተማ እና ከዛ ተቃውሞ እየቀጠለ ሲሆን ዘሚን ወረዳም ባንቺ አሉት ባንቺ ይባላል። ሽንኮራ ወረዳ፣ ኒት ወረዳ እዛ ካሉት ጋር አብረው ሆኑ ማለት ነ ባሰበው በመብራት ጉዳይ ለማውራት ነበረ። ከተገናኘ በኋላ ብዙ ጉዳዮች ሲነሱ ነበሩ። ከማስተዳደር ችግሮች ለወጣቱ የስራ እድል አልተፈጠረለትም፣ ባዴኝ እኛ ነወቅለን የሚሉና ሌሎችም በግለሰብ ለብለን ባለው አጠቃላይ ፕሮቴስት ባረገው ሰሞን ተነስቶ ነው። ሁለት ሰዎች የቺፕውድ ፋብሪካ ጥበቃዎች በተኮሱት ጥይት ቆስለዋል። አንደኛው እንደውም ህይወቱ አልፏል የሚል ሰምቻለሁ ብለዋል ነዋሪው። የደረሰ መረጡ ፋብሪካው እንደተቃጠለና እዚያው የነበረ የጥበቃ ሰዎች ተኩስ እንደከፈቱ፣ ሁለት ሰዎች እንደተጎዱ፣ ሆስፒታል እንዳሉ አቃለሁ። አንዱ ሞታል ይባላል። አደሞ ከተኛ ያለውን ለሴማሪትንና ናዝሬት ሆስፒታል ሄዷል። ሲሰጥ አልነበረ አሁን ቀለም ነው የማውቀው። ነገር ዛሬ የአካባቢው አስተዳደር ባለስልጣናት ህዝቡን ለማረጋጋት እና ምላሽ ለመስጠት ሰብስበውት ነበር። ነገር ግን ለጥያቄዎቻችን መልስ ይሰጣሉ ብሎ የተገኘውን የተሰበሰበውን ህዝብ ተወካዮቻችሁ ተመርጠው ምላሽ ታገኛላችሁ በሚል ነው የሸኙት፣ ብለዋል ነዋሪው ከዚያም ባለፈ የህግ እርምጃ አንዳንድ ተግባራት በፈጸሙ ላይ ይወሰዳል ብለው ሸኝተውታል ብለዋል። ከአረርቲ ወጣ ብሎ የሚገኘው የዚህ ፋብሪካ ስራ አስኪያጅ አቶ ወጣ ይባላሉ በበኩላቸው ግጭትና ተኩስ የተፈጠረው በእኛ የጥበቃ ሰራተኞች አይደለም ብለዋል። ብዛት ያለው ንብረት የፋብሪካው ወድሟልም ብለውናል። ፋብሪካው የቻይናና የአማራ ኤንተርፕራይዝ ንብረት እንደሆነም ገልጸዋል። አቶ ወጣ ሳት ነው ሳት ማን ያስነሳው ሰላም ሰልፍ የመጡት በፋብሪካው ላይ ያው መጋዘኑ እና መጋዘኑ ውስጥ ያሉ ንብረቶች ያው ቨነር ስለሆነ የሚመረተው ፕላይ ውድ ቨነር ነው። ተቃጥሏል ተቃጥለውታል። ውድ ሻርኮ ላይ ኤክስፖርት የሚደረግ ነበር እሱ ነው የተቃጠለው። ሰዓት ሜትር የተቀበት ከሰባ ሰማንያ ዘጠና ሚሊዮን ብር እስከ መቶ ሚሊዮን ብር ይደርሳል። ሁሉ አረርቲ ከተማ ላይ መብራት ችግር አለ በሚል ሰላማዊ ሰልፍ ወጥተው እንግዲህ የሰማ ነው ማለት ነው የሚየመጡት እየጨፈሩ መጡ። አስራ ሁለት ኪሎ ሜትር ድረስ በብራቸው መጡ። ከዛ ሚሊትሪ ፋብሪካው የተፈጣ ውጭ በነር ነበር ውስጥ በነር ነበር ስራ ሲለጡበት ታያያዘላለን። ማን ንብረት ነው ይሄ ፋብሪካ? ሼር ካምፓኒ የቻይናና የአማራ ኢንተርፕራይዝ። የጥበቃ ኃይሎች ተኩስ ከፍተው ሁለት ሰዎች ቆስለዋል ተብሏል። ተኩሱ እዛ ጋ አይደለም፣ ፋብሪካው ላይ አይደለም። የተተኮሰም የተጎዳ ሰው የለም ወይ ሌላ ቦታ ነው እንጂ እኛ ጋር ፋብሪካው ላይ እኔን እንግዲህ ስራ አስካሄድ የምንጃር ወረዳ አስተዳዳሪ ዋና አስተዳዳሪ አቶ በጋሻው ተክሉንም አግኝቻቸው ነበር ሁለት ሰዎች መቁሰላቸውን አረጋግጠዋል ህዝቡ ላነሳቸው ተገቢ ጥያቄዎች ምላሽ እንደምንሰጥ ተናግረናል ነው ያሉት እሳቸው የሞተ ሰው መኖሩን ከቆሰሉት ውስጥ ግን አላወቅኩም ይላሉ አቶ በጋሻው ያው ንብረቱን የሚጠብቁ የጥበቃ ሰራተኞች አሉ ይህንን ገሰሮ የገቡ የህዝቡን የማይወክሉ ማለት ነው። ህዝቡን የማይወክሉ ህ ልማትን የሚያጠፋ ህዝቡ ልማት እንዲጠፋ አይፈልግም። በዛን ጊዜ የተፈጠረ ሁለት ሰው ቆስሏል፣ ትክክል ነው። ሁለቱ ው አኪም ቤት ገብተው ህክምና እየወሰዱ ያሉበት ሁኔታ ነው ያለው። አንደኛው ሞቷል የሚባለው ያረጋግጡልኛል። እሱን እንግዲህ ያው ህክምና ላይ ነው ያለው። እሱን በኋላ ጣርተን እነግራቸዋለን። ሁለቱ መቁሰላቸው ነው። ሰዎቹ የቆሰሉት የፋብሪካው የንብረት ጥበቃ ላይ የነበሩ ሰዎች በወሰዱት እርምጃ ነው ብለዋል ዋና አስተዳዳሪው። ተከታዩ ዘገባ እንሻገራለን። አድማጮች ግጭት የነበረባቸው የኦሮሚያና የሶማሌ ክልል ድንበር አካባቢዎች ወደ ሰላምና መረጋጋት ተመልሰዋል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሀገር ውስጥ መገናኛ ብዙኃን የሰጡትን መግለጫ መነሻ ያደረገው ዘጋቢያችን እስክንድር ፍሬው ተከታዩን አጠር ያለ ዘገባ ደርሶናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለሀገር ውስጥ የመገናኛ ብዙኃን የሰጡት መግለጫ ይህንኑ የሁለቱን ክልሎች የድንበር ግጭትና ሌሎች ወቅታዊ ሁኔታዎችን የተመለከቱ ጥያቄዎች የቀረቡበት ነው። በእነዚሁ የመገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች አንዱ በኦሮሚያና በሶማሌ ክልል የድንበር አካባቢዎች ያለው ሁኔታ እንደነበር ተመልክቷል። በሁለቱ ክልሎች ድንበር ያለው የጸጥታ ሁኔታ ወደ ነበረበት መመለሱን ነው ጠቅላይ ሚኒስትሩ የገለጹት። የግጭቱን መንስኤና መፍትሄዎች በተመለከተም እየተሰራ መሆኑን አብራርተዋል። የመጀመሪያው ጉዳይ ሰላሙንና ጸጥታውን ማረጋጋት ነው። ከዚህ አኳያ በዚህ አካባቢ በአብዛኛው ማለት ይቻላል የመረጋጋትና የሰላም ሁኔታ ተፈጽሟል። በአጠቃላይ በሀገራችን ባሉ አካባቢዎች ላይ አሁን በደረስንበት ደረጃ አብዛኛው የሀገራችን ክፍል የተረጋጋ እና ሰላሙ የተረጋገጠበት ሁኔታ ደርሰናል። የኢትዮጵያ ብሔራዊ ደህንነት ምክር ቤት በቅርቡ ባደረገው ስብሰባ ችግሩን በዘላቂነት ለመፍታት የሚያስችል እቅድ አውጥቷል። በዚህም እቅድ መሰረት የዚህ ችግር እንዲፈታ ዋነኛው ተዋና የሆነውን ህዝባችንን በሙሉ አቁም እንዲሳተፍ የማድረግ ነው። በግጭቱ ተሳታፊ የሆኑ ግለሰቦችን ተጠያቂ የማድረጉ ሂደት እንደሚቀጥልም ጠቅላይ ሚኒስትሩ ጠቅሰዋል። ተፈናቃዮችን ለመደገፍና ለማቋቋም እየተሰራ መሆኑንም አብራርተዋል። የተፈናቀሉ ዜጎቻችን በተመለከተ እንደሚታወቀው በዚህ ግጭት በመቶ ሺዎች የሚቆጠሩ ዜጎቻችን ተፈናቅለዋል። አንዳንዶቹ በጊዜያዊ መጠለያ ጣቢያ ሆነው መንግሥት በሚሰጣቸው ድጋፍ እየታገዙ እየቆዩ ነው ያሉት። በዘላቂነት እንዲቋቋሙ ለማድረግ አስቀድመን የሕዝቡን ውይይትና ኮንፈረንሶች በሚቀጥለው ሳምንት ውስጥ እንደጨረስን በቋሚነት እንዲቋቋሙ ለማድረግ መንግስት በፌዴራል ደረጃ ግብረ ኃይል አቋቁሞ ከክልል መንግስታት ጋራ በቅንጅት እየሰራ ያለበት ሁኔታ አለ። ወደ ነበሩበት ሁኔታ እንዲመለሱ ለማድረግ መንግስት የተቻለውን ሁሉ የሚያደርግ መሆኑን በዚህ አጋጣሚ ለማረጋገጥ እፈልጋለሁ። የትውልደ ኢትዮጵያዊውን ባለሀብት የሼህ መሐመድ ሁሴን አሊ አሙዲንን ጉዳይ መንግስት በዲፕሎማሲያዊ መስመር እየተከታተለ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ሳውዲ አረቢያ ሉዓላዊ ሀገር መሆኗን ግን አስታውሰዋል። በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ መጽሔት ዝርዝር እንሻገር። አድማጮች የዩናይት ስቴትስና ቻይና የሩቅ ምስራቅ እስያን አካባቢ ነፍሰ ገዳይ ካሉት የደቡብ ኮሪያ አገዛዝ ጋር ተባብረው ነጻ እንዲያወጡ ፕሬዚዳንት ዶናልድ ትራምፕ በእጅግ ላይ ጥሪ አስተላለፉ። የዩናይት ስቴትስ ዲሞክራቶች ከትናንት በስቲያ በተካሄዱ የአገረገዢዎች ገዢዎች ምርጫዎች ተደራራቢ ድሎችን እየፈነደቁ ናቸው። በሚኒሶታና በዋሽንግተን ግዛቶች አካባቢ ባለስልጣናት ቢሮዎች አራት ሶማሌ አሜሪካውያን አሸንፈዋል። የትናንቱ ምርጫ ውጤቶች ለዲሞክራቶች የድል ጎርፍ በሆኑ ማግስት ሪፐብሊካኑ ዶናልድ ትራምፕ የዩናይት ስቴትስ አርባ አምስተኛው ፕሬዚዳንት ሆነው ከተመረጡ ልክ አንድ አመት ሞልቷቸዋል። ፕሬዚዳንቱ ወደ ቻይና ከመጓዛቸው አስቀድሞ በደቡብ ኮሪያ ፓርላማ ፊት ቀርበው ባደረጉት ንግግር የተሻለ መንገድ ለመፈለግ እንዲቻል ደቡብ ኮሪያ የኒውክሌር ጦር መሳሪያ መስራቷን ሙሉ በሙሉ እንድትተው ጠይቀዋል በየአካባቢ ያሉ ዘጋቢዎቻችን ያጠናቀሯቸውን የተለያዩ ሪፖርቶች ሰለሞን አባተ እንዲህ አጠናቅሯቸዋል ፒዮንግያንግን በሚመለከት ያለፉ ስህተቶቻችንን መድገም የለብንም ብለዋል ፕሬዚደንት ትራምፕ ዛሬ ከቻይናዋቻቸው ሲ ጂንፒንግ ጋር ጎን ለጎን ሆነው የሁለቱን መሪዎች የቤጂንግ ንግግሮችም ያጣበቡት ሁለት አበይት ጉዳዮች በዩናይትድ ስቴትስና በቻይና መካከል ያለው የንግድ ክፍተትና ይሄው ነፍሰ ገዳይ አገዛዝ ሲሉ የጠሩት የሰሜን ኮሪያ የኒውክሌር ጦር መሳሪያ ጉዳይ ነው። መላው የሰለጠነ ዓለም የሰሜን ኮሪያን በጥባጭነት ለመጋፈጥ መተባበር አለበት። አሁን በዚህ ሰዓት የመላው ዓለም አይኖች እኛ ላይ ናቸው። የቻይናው ፕሬዚደንት ሲም አካባቢውን ከኒውክሌር ስጋት በማጽዳት ጉዳይ ላይ ቁርጠኝነታቸውን ገልጸዋል። በኮሪያ ልሳነ ምድር የኒውክሌር ጉዳይ ላይ ዓለም አቀፉን በጦር መሣሪያ ምርት ያለመሽቀዳደም ስርዓት አክብረን አካባቢውን ከኒውክሌር መሳሪያ ነፃ የማድረግ ቁርጠኝነታችንን በድጋሚ እናረጋግጣለን ብለዋል። ሲ ሁለታችንም ወገኖች የመንግሥታቱ ድርጅት የጸጥታ ጥበቃ ምክር ቤት ውሳኔዎችን ሙሉ በሙሉ ተግባራዊ ማድረጋችንን እንቀጥላለን ብለው ነገር ግን ሁለቱም ወገኖች መፍትሔውን በንግግርና በድርድር እንዲፈልጉ አሳስበዋል። የሁለቱን ሀገሮች የንግድ ልውውጥ በተመለከተ ትራምፕ ሲናገሩ፣ ከእርሳቸው የቀደሙ አስተዳደሮች በሁለቱ ሀገሮች መካከል ያለው የንግድ ክፍተት በራሳቸው ቃላት አገላለጽ በአስደን አንጋጭ ሁኔታ በቢሊዮኖች ዶላሮች ሲያሻቅብ በቸልታ ተመልክተውታል ብለዋል። ይሁን እንጂ እኔ ቻይናን አልኮንንም። ለነገሩስ ህዝቡን ለመጥቀም ሲል አንድ ሀገር ሌላ አገር በከፈተችው ቀዳዳ ቢቦጠቡት ከቶ እንደምን ሊወቀስ ይችላል? የቻይናው ፕሬዚደንት ለፕሬዚደንት ትራምፕ አባባል ቀጥተኛ መልስ አልሰጡም። ይልቅ ዩናይትድ ስቴትስና ሁለቱ ግዙፍ ምጣኔ ሀብቶች ናቸው ብለዋል ሚስተር ሲ። ለዓለም ኢኮኖሚ ዕድገትም አስፈላጊዎቹ ሞተሮች ናቸው። ንግዳችንንና የመዋዕለ ንዋይ ትብብራችንን ማስፋት፣ ልዕለ ምጣኔ ሀብት ፖሊሲዎቻችንን ማጠናከር፣ በጤናማ የተረጋጋና በየአቅጣጫው የሚንቀሳቀስ ሚዛናዊ የኢኮኖሚና የንግድ ግንኙነቶቻችንን ወደፊት ማራመድ አለብን ብለዋል። በዛሬው የፕሬዝደንት ትራምፕ የቻይና ቆይታ ወቅት የ250 ቢሊዮን ዶላር ግምት ያላቸው የንግድ ስምምነቶችን መፈራረማቸውን ሁለቱም መሪዎች ቢናገሩም ከንግግሩ የበዛው ግን አሳሪ ያልሆኑና መቼም ላይ ተገበሩ የሚችሉ ውሎች መሆናቸውን ከፕሬዝደንቱ ጋር አብሮ የተጓዘው የዋይት ሀውስ ቢሮአችን ኃላፊ ስቲቭ ሕርማን ዘግቧል። በሌላ በኩል ወደ ሰሞኑ የዩናይትድ ስቴትስ የፖለቲካ አየር ዘወር ስንል ዴሞክራቱ ራልፍ ኖርታም ሪፐብሊካኑን ኤድጋሌስፒን አሸንፈው መጪው የቨርጂኒያ ገዢ እንዲሆኑ ተመርጠዋል። የሕፃናት ሐኪሙ ዶክተር ኖርታም የድላቸውን መበሰር ተከትሎ ባደረጉት ንግግር ከፋፋይ እየተባሉ የሚነቀሱትን የፕሬዚደንት ዶናልድ ትራምፕ ፖሊሲዎች ፊት ለፊት የሚገጭ መልእክት ነው ያስተላለፉት። ቨርጂንያውያን መልስ ሰጡ፣ ተናገሩ። የመከፋፈልን አባዜ እንድናቆም፣ ጥላቻና የሃይማኖት ንቀትን ወይም ማንቋሸሽን እንደማንሸከም፣ ይህችን አገር በየጥጉ የበጣጠሳትን ፖለቲካ እንድናስወግድ ነገረችን። ቨርጂንያ ልዩነቶቻችንን እንድናክም ለሕዝባችን አንድነትን እንድናመጣ ለማድረግ ዶክተር እንዳስፈለገን ልነግራችሁ እፈልጋለሁ። እናም እነሆ ሐኪሙ ደርሷል። ዶክተር ኖታም ያሸነፏቸው ሪፐብሊካኑ ኤድ ጋሌስፒ በዘመቻቸው ወቅት ከፕሬዚደንት ትራምፕ ጋር አብረው መቅረብን ባይመርጡም አብረዋቸውም ሆነው ቀስቅሰው ባያውቁም ኢሚግሬሽንና ባርነት እንዲቀጥል ሲዋጉ ለነበሩ ጀኔራሎችና መሪዎች የቆሙ ሐውልቶች እንዳይፈርሱ መሟገትን በመሳሰሉ ጉዳዮች ላይ የትረምፕን አቋም በመደገፍ በየፖለቲካ ማስታወቂያዎቻቸው ላይ የፕሬዝደንቱን ደጋፊዎች ልብና ቀልብ ለመግዛት ጥረዋል። የጋሌስፒን ሽንፈት እንደሰሙ ትረምፕ ባወጡት የትዊተር መልእክት ግን ኤድ ጋሌስፒ በብርቱ ታግለዋል፣ ይሁን እንጂ እኔንም ሆነ እኔ ቆንኩለትን ሁሉ አላቀፉም ነበር ብለዋል። ምስራቃዊቱ ኒው ጀርሲ ግዛት ውስጥም ዲሞክራቱ ፊል መርፊ ሪፐብሊካኗን ኪም ጓዳኖን አሸንፈው መጪው አገረ ገዢ ሊሆኑ ነው። እንደሚባለው ምክትል ገዢ ሆነው ሲያገለግሉ የቆዩትን ጓዳኖን የጎዳቸው በሕዝብ ዘንድ ያላቸው ተቀባይነት በእጅጉ ከወረደው ከአሁኑ ገዢ ክሪስ ክሪስቲ ጋር ያላቸው ቁርኝት ነው። የከትናንት በስቲያ ምርጫዎች ውጤቶች መራጮች ለፕሬዚደንት ዶናልድ ትራምፕ ያላቸውን የዝንባሌ አቅጣጫ የሚጠቁሙ መሆናቸውን ባልደረባዊ ማይክል ብራውን ዘግቧል። በሰሜናዊና ማዕከላዊ ምዕራብ ዩናይትድ ስቴትስ ሚኒሶታና በምዕራባዊቱ ዋሽንግተን ግዛቶች የሚኖሩ ሶማሌ አሜሪካውያን ጮቤ እየረገጡ ናቸው ሲል የሶማሌኛ ሪፖርተራችን መሐመድ ኦላድ ዘግቧል። በሁለቱ ግዛቶች ውስጥ ለተለያዩ የአካባቢ ሥልጣናት በተካሄዱ ፉክክሮች አራት ሶማሌ አሜሪካውያን አሸንፈዋል። ይህ በእንዲህ እንዳለ ትናንት ጥቅምት ሃያ ዘጠኝ ለፕሬዚደንት ዶናልድ ትራምፕ ልዩ ዕለት ነበረች። ልክ የዛሬ ዓመት በዚህ ዕለት በተካሄደው ምርጫ ነበር ዲሞክራቷን ተፎካካሪያቸውን ሂላሪ ክሊንተንን ድል ነስተው የዋይት ሃውስን ሞላላ ቢሮ ኦቫል ኦፊስ ነው የሚባለው የፕሬዚደንቱ ቢሮ ለመረከብ ወደ ፖለቲካው ማማ የዘለቁት። የነጋዴውና በፖለቲካው ዓለም ውስጥ ጨርሶ አገልግለው የማያውቁት የዶናልድ ትራምፕ መመረጥ ዜና በመላ ዩናይትድ ስቴትስና በድፍን ዓለምም ድንገተኛ ንዝረት ለቀዋል። ዋይት ሃውስም ገቡ። እነሆ ቢሮውን ከተረከቡ ዘጠኝ ወራትንም ደፈኑ። ያለፉ የፕሬዝደንትነት ቀኖቻቸውና ሌሊቶቻቸው ግን ለሚስተር ትራምፕ የተደላደሉ አልነበሩም። በበዛ ማዕበል ኮረኮንችና ወጣ ገባ የታጀበ ነበር ጉዟቸው። በእርግጥ ፕሬዝደንቱ በምረጡኝ ዘመቻቸው ወቅት ከገቧቸው ቃሎች አንዳንዶቹን ጠብቀዋል፣ በሌሎች ደግሞ አልተሳካላቸውም። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ዋሽንግተን ላይ እንደዘገበው በዚህ ሁኔታ ነው እንግዲህ ፕሬዝደንት ትራምፕ የ11 ቀናት ጉብኝት ለማድረግ በዚያውም ቪየትናም በምታስተናግደው የእስያ ሀገሮች ትብብር ጉባኤ ላይ ለመገኘት ጉዞ የወጡት ሀገሮች ሁሉ ከፒዮንግያንግ ጋር ያሏቸውን ግንኙነቶች በሙሉ እንዲያቀዘቅዙ፣ ንግዶቻቸውን እንዲያቋርጡ ጠይቀዋል። ፕሬዝደንት ትራምፕ የሰሜን ኮሪያ ጉብኝታቸውን አጠናቀው ወደ ቻይና ከመጓዛቸው በፊት ሚስተር ትራምፕ ሶል ላይ ለብሔራዊ ሸንጎ ባደረጉት ንግግር የሰሜኑ መሪ ኪም ጆንግ ኡን የኒኩሌር ጦር መሳሪያ ሐሳቦቻቸውን ሁሉ እንዲጥሉ ጠይቀዋል። ሬም አገዛዙ የቀደሙ የአሜሪካ መታቀቦችን እንደ ድክመት ወስዷቸዋል። ይህ አጥፊና የተሳሳተ ስሌት ነው። የአሁኑ አስተዳደር ዩናይትድ ስቴትስ ቀድሞ ከነበሯት ሁሉ እጅግ የተለየ ነው። ቻይናና ሩሲያን ጨምሮ ለሁሉም ሀገሮች ባስተላለፉት ጥሪ ይህን አደጋ አብረን መጋፈጥ የሁላችንም ኃላፊነት ነው ብለዋል። ወደሚቀጥለው ዘገባ እንሄዳለን። አጭር ቃለ ምልልስ የታከለበት ነው። በፋሽስት ወረራ ዘመን በበርካታ የጦር ወንጀለኞች ተጠያቂ ለሆኑት ለሩዶልፍ ግራዚያኒ መታሰቢያ በአንዲት የኢጣሊያ ከተማ የመናፈሻ ፓርክ መሰራቱን በመቃወም ባደረጉት እንቅስቃሴ ኢትዮጵያውያንና ደጋፊዎቻቸው ተፈረደላቸው። አሉላ ከበደ ማምሻውን የኢትዮጵያውያን ዓለም አቀፍ ማኅበር ዋና ሥራ አስኪያጅ አነጋግሮ ተከታዩን አጠናቅረዋል። አቶ ኪዳነ ዓለማየሁ ዓለም አቀፍ ሕብረት ለፍትሕ የኢትዮጵያ ጉዳይ የተባለው ማኅበር ዋና ስራ አስኪያጅ በዓለም አቀፍ ደረጃ ለዓመታት የተደረገ እንቅስቃሴ ከትላንት በስቲያ ማክሰኞ ምላሽ አግኝተዋል። በቅድሚያ እንኳን ደስ ያለው። እንኳን አብረው ደስ አለን አቶ አሉላ፣ በጣም አመሰግናለሁ። በፋሽስት የቅኝ ግዛት ወረራ ዘመን ከቤኒቶ ሚሶሎኒ ግንባር ቀደም የጦር መሪዎች አንዱ ይልቁንም በየካቲት አስራ ሁለቱ ንጹሐን በመርዝ እንዲያልቁ የወሰኑበትን ጨምሮ በበርካታ ወንጀሎች የሚጠየቁ ለሆኑት ለማርሻል ሩዶልፎ ግራዚያኒ የዛሬ አምስት ዓመት ግድም እንደ አውሮፓውያን የዘመን አቆጣጠር በ2012 በጣሊያኗ አፊሌ የመታሰቢያ እንዲቆምላቸው መደረጉን በመቃወም ተከታታይ የተቃውሞ እንቅስቃሴ አድርጋችሁ፣ ቀደም ብዬ የገለጽኩት የጣሊያን ፍርድ ቤት ወስኖላቸዋል። እስኪ የፍርዱን ውሳኔ ምንነት ያስጨብጡን። የተፈረደባቸው እነማን ናቸው? ተጠያቂ የተደረጉበት ወንጀል ምንድን ነው? አዎ በጣም አመሰግናለሁኝ። በእውነቱ ለዚህ በላቱ አሉላ መጀመሪያ በግልጽ እንደው ለማሳወቅ የኢትዮጵያ ጨፍጫፊ ቡቸር ኦፍ ኢትዮጵያ ነው የሚባለው ሮዶልፎ ግራዚያኒ በዚህ ለሚታወቀው ደግሞ በጣሊያን መንግስትም እንዲሁ በፋሽስቶቹ አንዳንድ ጣልያኖችን ላይ ወንጀል ስለፈጸሙ አስራ ዘጠኝ ዓመት እስራት ተፈርዶበት ነበር ግን አንድ አመት ያህል ገደማ ከታሰረ በኋላ የተለቀቀ ነው። በቀደም ዕለት የተወሰነው አንደኛ የአፊሌ ከተማ ከንቲባው ኤርኮሌ ቪሪ ይባላሉ እና እሳቸው ናቸው እንግዲህ ያንን መታሰቢያ ሞዞሊየም በእንግሊዝኛ አቆጣጠር እና መናፈሻ ፓርክ ያሰሩ ናቸው። በእሳቸው ላይ የስምንት ወሮች እስራትና የመቶ ሀያ ዩሮ ቅጣት ተበርዶባቸዋል። ሌሎች ደግሞ ሁለት የከተማው ምክር ቤት አባሎች ፔፐሮኒ እና ፎሮዞኒ የሚባሉ ለእያንዳንዳቸው የስድስት ወሮች እስራትና የሰማንያ ዩሮ ቅጣት ተፈርዶባቸዋል ሶስተኛ ተከሳሾቹ ለአምስት ዓመት ከመንግስት ስራ እንዲወገዱ ተፈርዷል አራተኛ ተከሳሾቹ የፋሽስት ተቃዋሚ ለሆነው አንፒ ኤ ኤን ፒ አይ ነው እንትኑ የጣሊያ ፋሽስት ተቃዋሚ የሆነ ነው። ለሱ ስምንት ሺህ ዩሮ እንዲከፍሉ ተፈርዶባቸዋል። አሁን ያሉት አንፒ ወይም ኢታሊያን ናሽናል ፓርቲሳን የተባለው ማህበር ጣሊያናዊ ድርጅት ነው የሚገልጹት የጣሊያናዊ ተቃም ሆኖ በኢትዮጵያ ላይ ለደረሰው የጦር ወንጀል ሁሉ የምናደርገው ጥረት ደጋፊያችን ነው። የሚያስገርም ነገር ነው። እሱ ብቻ ሳይሆኑ ሌሎች ደሞ ዟ ነዋሪ የሆኑ ካርሜሎ ክሬሸንት የሚባል ቫሌሪዮ ሪያችማ እዛ ፊልም አንስቶ ደብረ ሊባኖስ ቀዳም ድረስ ሄዶ ፊልም ያነሳ ነው። በእውነቱ ለእኛ በቃ እንደ ጀግና እንደ ማንኛውም ኢትዮጵያዊ የሚታገልልን ሰው ነው እና ወደ ፍርዱ ልመለስ እና አምስተኛና የመጨረሻው ክሱን ላቀረበባቸው መስሪያ ቤት አንድ ሺ ስምንት መቶ ዩሮ እንዲከፍሉ ተፈርዷል። እንግዲህ የፍርዱ ነገር ይሄ ነው። ዋናው ቁም ነገር ግን የኢጣሊያ እንደ ሀገር በኢትዮጵያ ላይ ሁለት ጊዜ በጦርነት የከፈተች ያ አልተሳካላትም። አሁን ተመልሳ ለኢትዮጵያ ጉዳይ ፍትህ የሚያስገኝ ፍርድ ቤት እንዲህ ያለ ደረጃ መድረሱ በእውነቱ መቼም በመደጋገም እግዚአብሔር ይመስገን የሚያስገኛለኝ ይሄ እንደው የአንድ ሰው የመጥቅ ሰው ጥረት ውጤት ሳይሆን ብዙ ኢትዮጵያውያን ወደ ሰላሳ ከተሞች የካቲት አስራ ሁለት ቀን ክብረ በዓሉ ይህንንም በማስታወስ መዘከሩ መገናኛ ብዙኃን ቪኦኤም፣ ዶቼ ቬለም እና ሌሎችም በዚህ ጉዳይ ላይ ለሚያደርጉት ጥረት በእውነቱ ይሄ አንድ የእነሱም አስተዋጽኦ ስለሆነ ምስጋና ይገባቸዋል። አቶ ኪዳኔ አለማየሁን ለጊዜያቸው እናመሰግናለን። አዲሱ ታዲያ ከአቶ ኪዳኔ ጋር ሰፋ ያለ ዝግጅት ነው ያደረግ ነው ውይይት ነው ያደረግ ነው። በምሳሌነቱም በዓለም አቀፍ ደረጃ የሚታይ ነገር ነው ያደረጉት። ሌላም ከዚህ ቀደም ያነሷቸው ማህበራቸው በትልቁ ይዞት የተንቀሳቀሰው ዓላማ ላይ ቀጣይ ሁኔታዎችን በተመለከተ ሰፋ ያለ ቃል በሌላ ጊዜ ቀርባል። ቀጣይ ጥረት በጣም የሚደነቅ ነው። ልክ ነው ለመታከት ለመታከት ልክ ነው። ከእናጋሮቻቸው እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሼህ መሐመድ ሁሴን አላሙዲ ቢሊየነር ናቸው። በብዙዎች ግምት ሼሁ በዓለም ከፍተኛ ሀብት ካላቸው አፍሪካውያን አንዱ ናቸው። በተለያዩ የዓለም አካባቢዎች የገነቧቸውን የንግድ ተቋማት የሚያስተዳድሩት ከቦታ ቦታ በሚዘዋወሩባቸው ጊዜያት ከሀገር መሪዎችም ጋር ይገናኛሉ። ዛሬ ግን ራሳቸውን ያገኙት ሳውዲ አረቢያ በከፈተችው ግዙፍ የጸረ ሙስና ምርመራ መካከል ነው። ባለፈው ቅዳሜ ሪያድ ከተማ ውስጥ ከሚጠረጠሩ ሌሎች ልዑላንና የቀድሞ ሚኒስትሮች ጋር ተይዘው በቁጥጥር ስር ከዋሉ በኋላ ቀጣዩን እርምጃ በአንድ ከፍተኛ ጥበቃ በሚደረግበት ሆቴል አዳራሽ ወለል ላይ በተነጠፈላቸው ፍራሽ ላይ ተኝተው በመጠባበቅ ላይ ናቸው። ሳሌም ሰሎሞን ያጠናቀረችው ዘገባ አለ፤ ሰሎሞን ክፍሌ ያቀርበዋል። በሼህ መሐመድ ሁሴን አላሙዲን ላይ የቀረቡባቸው ክሶች ግልጽ አይደሉም። ጽሕፈት ቤቱ በለንደን የሆነው የሼሁ ቃል አቀባይ ቲም ፔንድሪ ለቪኦኤ በኢሜይል የላከው መልእክት ግን እስሩ ወይም እገታው የዓላሙዲንን ዓለም አቀፍ የንግድ ተቋማት አይነካም ይላል። አንዳንዶቹን ክሶች አስመልክቶ በሳዑዲ አረቢያ ምርመራው ሲካሄድ ጉዳዩ የራሷ የሳዑዲ አረቢያ የውስጥ ጉዳይ በመሆኑ ሼሁ በውጭ ያሉ ንብረቶቻቸውን አስመልክቶ አጥብቀው የሚቃወሙት ይሆናል። በዚህ የምርመራ ሂደት ሼሁ በውጪ ሀገሮች ያሏቸው የንግድ ተቋማት አይነኩም ከማለት ውጪ ተጨማሪ አስተያየት የለንም። የሳውዲ መንግስትም ከትላንት በስቲያ ማክሰኞ ከታሰሩት ሰዎች ጋር ግንኙነት ያላቸውን መዋለ ነዋይ መዳቢዎች ለማረጋጋት ያለመ መግለጫ አውጥቷል። እንዳይንቀሳቀሱ የተደረገው የእስረኞቹ የግል የባንክ አካውንቶች ናቸው ተያያዥ የንግድ ተቋሞቻቸውን አይመለከትም ይላል የመንግሥቱ መግለጫ። መሐመድ ሁሴን አላሙዲ እንደ አውሮፓውያን ዘመን አቆጣጠር በ1946 ዓመተ ምህረት ደሴ ውስጥ ነው የተወለዱት። እናታቸው ኢትዮጵያዊት፣ አባታቸው የሳውዲ ዜጋ ናቸው። በ1960 አጋማሽ ላይ ወደ ሳውዲ ከሄዱ ከሀያ ዓመታት በኋላ የመጀመሪያውን ቢሊዮን ዶላር ሠሩ። ገንዘቡ የተገኘውም የምድር ውስጥ የነዳጅ ዘይት ማከማቻ ለመገንባት ከተሰጣቸው የኮንስትራክሽን ውል መሆኑ ይዘገባል። ከዚያን ጊዜ በኋላ የንግድ ሥራቸው በአውሮፓ በመካከለኛው ምሥራቅና በአፍሪካ የተስፋፋና ያደገ ሲሆን ይህም የስዊድኑን ትልቁን ድፍድፍ ዘይት ማጣሪያ ይጨምራል። በብሉምበርግ መሠረት ሼህ መሐመድ ሁሴን አላሙዲ በአሁኑ ወቅት ያላቸው ሀብት በአስር ቢሊዮን ዶላር ይገመታል። ኢትዮጵያውያን የሼህ አላሙዲንን ሁኔታ በቅርብ ይከታተላሉ። ሄኖክ ጋቢሳ በዋሽንግተንና በቨርጂኒያ ሊ ዩኒቨርሲቲ የሌክሲንግተን የሕግ ትምህርት ቤት መምህር ናቸው። ስለ ሼሁ ሲናገሩ አላቸው ከሚባለው አስር ቢሊዮን ዶላር ሦስት ነጥብ አራት ቢሊዮኑን የመደቡት ኢትዮጵያ ውስጥ ነው። በዚያም የነዳጅና የወርቅ ማዕድን እንዲሁም የእርሻና የሲሚንቶ ፋብሪካ እንዳላቸው አስረድተዋል። ሄኖክ ጋቢሳ ሼሁ በእነዚህ ኢንቨስትመንቶች ላይ ሕጋዊ መብት ያላቸው ስለመሆኑ ግን ይጠይቃሉ። ምክንያቱም ሳውዲ አረቢያ ለሁለት አገር ዜግነት እውቅና አትሰጥምና ነው በማለትም ያስረዳሉ። ስለዚህ አላሙዲ ወደ ሳውዲ ጠቅለው በሄዱበት ወቅት የነበራቸውን የኢትዮጵያ ፓስፖርት አስረክበዋል ማለት ነው ሲሉ ሄኖክ ጋቢሳ ያብራራሉ። ኢቫንዶ ኢዝ ቦርን ኢን ኢትዮጵያ ሂዘ ሳውዲ ሂዘ ሳውዲ ሲቲዘን የተወለዱት ኢትዮጵያ ውስጥ ቢሆንም የሳዑዲ አረቢያ ዜጋ ናቸው። የኢትዮጵያ ሕግም ሀገሪቱ ውስጥ መዋዕለ ነዋይ የሚያፈሱ የሌሎች ሀገሮች ዜጎችን በተመለከተ በጣም ገዳቢ ነው። እኒህ ሰው ግን ኢትዮጵያ ውስጥ እንዴት ኢንቨስት ማድረግ እንደሚቻል ያወቁበት ይመስላል። እንደፈለጉ በነጻነት ለመንቀሳቀስ የሚያስችል እድል ተሰጥቷቸዋል ማለት ይቻላል። ከቅርብ ዓመታት ወዲህ ግን አላሙዲ በተወለዱበት ሀገር ውስጥ ችግሮች ገጥሟቸዋል። ሚድሮክ ኩባንያቸው ግዙፍ የተባሉ የሲሚንቶና የወርቅ ማዕድን ቁፋሮዎችን የሚያካሂደው በታወከው የኦሮሚያ ክልል ነው። ሥርዓት ወጣቶች በእነዚያ ንብረቶቻቸው ላይ ጥቃትና የተቃውሞ ሰልፎችን ማካሄዳቸውን ተከትሎ የአካባቢው አስተዳዳሪዎችም የማዕድናቱን ሥራ በማስቆም አላሙዲ የሥራ እንቅስቃሴውን ወጣቶቹ እንዲረከቡና እንዲያካሂዱ ይፈቅዱ ዘንድ መጠየቃቸውን ብሉምበርግ ዘግቧል። ሄኖክ ጋቢሳ እንዳሉት በቅርቡ እንዲያውም በሼሁና በኦሮሚያ ክልል አመራሮች መካከል ከፍተኛ አለመግባባት ተፈጥሮ ነበር። አስተዳዳሪዎቹ አንዳንዶቹን የሼሁን ኢንቨስትመንቶች ወስደው ለወጣቶቹ ለማከፋፈል ሞክረው ነበር ብለዋል ሄኖክ ጋቢሳ። አክለው ሲናገሩም አብዛኛው የኦሮሞ ሕዝብ ከሼህ መሐመድ ሁሴን አላሙዲ ኢንቨስትመንቶች ተጠቃሚ አልሆነም። ለምሳሌ የለጋ ደንቢን አንዳንድ ኦሮሞዎች የዕለት ተዕለት ሕይወት ብንመለከት ይላሉ ሄኖክ ጋቢሳ። የለጋ ደንቢን ነዋሪዎች ሕይወት ብናይ በአካባቢው አንድም ትምህርት ቤት የለም። የጤና ጥበቃ አገልግሎት የሚሰጥ ክሊኒክም ሆነ ለወጣቱ የሥራ ዕድል የሚያስገኝ ነገር አይታይም። ቢሊዮነሩ ኢንቨስተር ሼህ መሐመድ ሁሴን አላሙዲ ግን በአካባቢው ከሚያስቆፍሩት ማዕድን ወርቁን ያፍሳሉ። አብዛኛው የሸው ከፍተኛ ሀብት የሚመጣውም ከዚህ በዓመት አምስት ሺህ ኪሎ ግራም ወርቅ ከሚገኝበት ከለጋ ደምቢ ነው ሲሉ ሄኖክ ጋቢሳ አስረድተዋል። አድማጮቹ ወደ ተከታዩ ዝግጅት እናልፋለን። ወደ አዲስ አበባና ኢትዮጵያ የሚያመላልሰን ይሆናል። ከደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዚህ ሳምንት የወጣ መግለጫ ተልኮልናል። በሰላሳ ስድስተኛው የኢትዮጵያ ሲኖዶስ ጉባኤ ላይ የተላለፈ ውሳኔ ቆሞስ አባ መዓዛ ክርስቶስ በየነ በደብረ ሀይቅ ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከማንኛውም የቅስና ተግባር መታገዳቸውን ይገልጻል። ለምን የደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገር ቤት ባለውም ሆነ በስደት በተቋቋመው ሲኖዶስ አስተዳደር ስር አይደለችም። እርግጥ ቤተ ክርስቲያኒቱ የሲኖዶሱን ውሳኔ እንደማትቀበል አስታውቃለች። ይችላል። ዋናው ባለጉዳይ ቆሞስ ክርስቶስ በየነ ምን ይላሉ? ሰለሞን ክፍሌ ያነጋግሯቸዋል። አባማዛ እስከተረዳሁት ቤተ ክርስቲያናችሁ ሀገር ቤት ባለው ሲኖዶስም ሆነ በውጭ አገር በስደት በተቋቋመው ሲኖዶስ አስተዳደር ስር አይደለችም ገለልተኛ መሆኗን ነው ያሳወቃችሁት። እስቲ በቅድሚያ ይህን ያብራሩልኝ። ለምን ገለልተኝነቱን መረጠች? ጥሩ ጥያቄ ነው። እንግዲህ እንደምታውቁት ከአስራ ዘጠኝ ሰማንያ ሶስት አመተ ምህረት ጀምሮ በሀገር ላይ ያለ ውከት በሃይማኖትና አካባቢ ያለውን ታውቃላችሁ። ከዚህም የተነሳ ያው ዓለም የሚያውቀው ነው። ቤተክርስቲያን ተከፈለች። የውጭ ሲኖዶስ፣ የውስጡ ሲኖዶስ እየተባለ በቤተክርስቲያኒቷ ታይቶ የማይታወቅ ነገር ተፈጠረ። በዚህም ላይ ደግሞ ሁሉም ሌላ ታሪክ ውስጥ ገባ። ቤተ ክርስቲያን መቼም ክርስቶስ የሞተላት ተቋም ናት እና ይሄን የሚያፈርስ ሆነ። በቋንቋ ላይ ቋንቋ ላይ የተመሰረተች ሆነች ወደኋላ ሄዳ። ይሄ ቋንቋም ሆነ ወንዝ በቤተ ክርስቲያን ቦታ የለም። ቤተ ክርስቲያን በወንዝም በቋንቋም በሀገርም አትወሰንም። ይሄ ሁሉ አሰራር ዛሬ ምናልባት ሰዎች ለራሳቸው ፍላጎት የተመቻቸው ሊመስል ይችላል። ነገ ግን በእግዚአብሔር ፍርድ ያስጠይቃል። ዓለምን ሁሉ አንድ ያደረገው ክርስቶስ፣ አንተ አይሁዳዊ ነ አንተ አረማዊ ነ የሚል ነገር የለም። አሁን ግን እንዲህ አይነት ነገር በሀገራችን ላይ ስለተፈጠረ እግዚአብሔር ቤተ ክርስቲያኒቷን ታርቋት አንድ እስክትሆን ድረስ በራሳችን እን ባይሆን እንደው ከተቻለ ለማስታረግ ካልተቻለም ደግሞ በያለንበት ሆነን እንጸልይ ብለን እኔ ብቻም አይደለሁም። በአካባቢው የነበሩት አብያተ ክርስቲያናት በሙሉ በዛን ጊዜ የነበሩት አሏችንም አንድ ሆነን ማህበረ ካህናት የሚሰይመን በዛ እንንቀሳቀስ ነበረ። ይሄ ነው በሩ ማለት ነው። ምናልባት ለዚህ የሲኖዶሱ ውሳኔ ምክንያት የሆነው በማዛ እስከተቋቋመች እንግዲህ ይኸው ከሀያ ዓመታት በላይ ያስቆጥራለች እና ደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዚህ የገለልተኛ አቋሟ እስከ መቼ ልትቆይ ነው? እግዚአብሔር ሰላም አውርዶ ለሀገርም ለቤተ ክርስቲያኒቷም፣ አንድ ሆነ አንድ ቤተ ክርስቲያን ኢትዮጵያ ቤተ ክርስቲያን አንድ እስክትሆን ድረስ ነው። መጀመሪያውንም ያልነውና ያ አንድ እስኪሆን ድረስ ነው። አለበለዛም ደግሞ እኛ ባለንበት ጸንተን እንኖራለን ነው። እንዲህ የተከፋፈለ ነገር በዘርና በቋንቋ ላይ የተመሰረተው ነገር ውስጥ አንገባም። ለውይይት ወደ ተነሳንበት መግለጫ ስመለስ አንድ ነገር ተገንዝብ ያለሁ እንዲህ ይላል፣ የህግ ምንጭ ከሆነች ቅድስት ቤተ ክርስቲያን ሕግና ስርዓትን ያልተከተለ አሰራርና ሂደት ሲፈጸም፣ ፍርድ ሲጓደል፣ እውነተኛ ልጆቿ ፍትህ በማጣት የዳኛ ያለህ እያሉ ሲጮኹ፣ ወደ ቀደመው የእውነትና የጽድቅ መንገድ እንድትመለስ ለማሳሰብ እንገደዳለን ይላል። እና አባማዛ የአሁኑን ወይም የቀድሞ የኢትዮጵያን ሁኔታዎች አስመልክቶ ቤተ ክርስቲያን የሚገባትን ምላሽ አልሰጠችም ነው የሚሉት? አዎ ሁላችሁም እንደምታውቁት ቤተ ክርስቲያን የህግ ምንጭ ናት። እንኳንስ ለራሷ ለተከታዮች አይደለም ለሌላውም ቢሆን ህግ የምታስተምር ናት። ቅዱስ ጳውሎስ እትስርቁ ትብል ወለሌ ከትሰርቅ አትስርቁ ትላለህ አንተ ራስህ ትሰርቃለህ። ያ ማለት ህግ እስካለ ድረስ በህግ በስርአቱ ነው መተዳደርን መመራትም ያለው ወደ እኛም ቤተክርስቲያን ለመምጣት ይሄን ሁሉ ለመናገር የቻል ነው ያለ አግባብ ስለሰሩ ነው። ያለ አግባብ ከዚህ በፊትም ቤተክርስቲያኒቷ በምትፈጽመው ማለትም አመራር ላይ ያሉት ክፍሎች በሚሰሩ ስራ ቤተክርስቲያኒቷ ባዶ ሆና በራሳቸው አንደበት እስከ አስር ሚሊዮን ህዝብ አልጣን ፈለሰ የህዝብ ፍልሰት እያሉ ፓትራሪኩ ሙሉ ጊዜ ይናገራል። ያ ፍልሰቱ እንዴት መጣል ለፍልሰቱ ምክንያት የሆነ ምንድን ነው ብሎ የሚጠይቅ ክፍል የለም። እና ይሄ ሁሉ እንግዲህ ህግ በማጣት ነው። አህዛብን እኮ አስተምራችሁ፣ መክራችሁ ደቀ መዛሙርቱ አድርጉ ነው የተባለው መመሪያው የወንጌሉ እንጂ ቤተ ክርስቲያን ውስጥ ያሉትን ምክንያት ፈጥራችሁ በትኑ አልተባለም። ስለዚህ ከህግ ርቃለች፣ ልጆቿ ፍርዳተዋል ምለው እኔ እገሌ ወደ እገሌ የምለው ነገር የለም ማንም ሰው ቢሆን እንኳንስ የሚከተላት ቀርቶ የማይከተላትም ቢሆን በቤተክርስቲያን በኩል ግፍ እንዲፈጸምበት አስፈላጊ አይደለም። ግፍ የሚፈጽሙትንም ሰዎች ማውገዝም ባላ ስልጣን ቆማ ለህብረተሰቡ መከራከር ነበረባት። ይሄ ሁሉ ሳይሆን ቀረና አልፎ ተርፎ ብዙ ሰው ከቤተክርስቲያን ፈለሰ። ይሄ እንግዲህ እነሱም አይክዱትም። እንኳንስ ሌላ ቀርቶ እንደውም እንደምናየው ራሳቸውን ሳያፍሩ በወታደር ሰራዊት እናስጠብቃለን አይነት ጉዞ ነው የሚሄዱት። ይህ ህግ አልበኝነት ነው። የቤተ ክርስቲያን ህግ አይደለም። እንደዚህ አይነት አሰራር እንደገና ከእኔም ጋራ ሀያ ዘመን ሙሉ አያውቁኝም። የት እንዳለው አያውቁኝም። አሁን እንግዲህ ከሀያ አንድ ዓመት በኋላ የህዝብን ስለት የለም በመካከላችን ደሞዝ አልቆረጡልኝ ሂድና ይህን አስተምር በአላቁኝም። የምንታወቅ እኮ ሰዎች አይደለንም። እንግዲህ ይህን ስናይ እንዴት ነው ህግ ጥሶ መሄድ? ህግ ካልተከበረ፣ በህግ ካልተሄደ፣ እንደ እነሱ ያለ ህግ እየሄዱ እኔ እንዴት ነው ወደ ህግ ግባ የሚሉ ናቸው የተከሰሱትም ሰዎች ቀርበን እናስረዳ ቀርበን ነገራችንን ማስረዳት እንችላለን ብሎ በሚወተውቱበት ሰዓት ነው የለም በማስረጃ ተረጋግጧል ብለው ከቤተ ክርስቲያን አስወገዷቸው ሲባል በዜና ላይም እንሰማለን እነሱ አውጥቶ እንዲህ ነው በመሰረቱ ህግም የምልበት አንዱ አንድ ጥፋት ሊፈጠር ይችላል እኔም ላጠፋ እችላለሁ ማንም ሰው ያጠፋል እርሶ ደርሶታል ከማንኛውም የቅስና ተግባር ታግደዋል የተባለበት መግለጫ እዚህ በአደባባይ ወጥቶ ታግዷል፣ ስልጣኑ ተይዟል ከሚለው በስተቀር በቃልም ይሁን በጽሁፍም ይሁን ምንም የደረሰኝ ነገር የለም። ቤተ ክርስቲያኒቱም አልደረሳትም። በፍጹም በፍጹም። የእናንተን መግለጫ ብቻ መሰረት አድርገን ነው የምንነጋገረው ማለት ነው አ አ ምክንያቱም ምንም የደረሰን ነገር የለም። ያማ ቢደርስ እኮ ትንሽም እንደው ስርአት የጠበቀ ነው። እኛም በመግለጫ ደረጃ ሳይሆን በሚመለከተው ክፍል እንዳመጣጡ እንናገረው ነበረ። መልካም ቆሞስ አባ መዓዛ ክርስቶስ በየነ ለሰጡኝ ማብራሪያ በጣም አመሰግናለሁ። አሜን፣ እኔም አመሰግናለሁኝ። እግዚአብሔር ስጥልኝ፣ እግዚአብሔር አገልግሎታችሁን ይባል። የተከበራችሁ አድማጮች፣ አባ መዓዛ የቅዱስ ሲኖዶሱ ጉባኤ ሲጠናቀቅ የተደረሰው ውሳኔ ግልባጭ ለእርሳቸውም ሆነ ለቤተ ክርስቲያናቸው እንዳልደረሰ ገልጸውልናል። አንዲት የደብረ ኃይል ቅዱስ ገብርኤልና ቅዱስ ዮሐንስ መጥምቅ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባል ግን ከቅዱስ ሲኖዶሱ የተሰጠውን ውሳኔ ግልባጭ አግኝተው ነበርና አጋርተውናል። በተለይ የአባ ማእዛን ጉዳይ ብቻ አስመልክቶ ያስተላለፈው መመሪያ ባጭሩ እንዲህ ይላል፣ እጠቅሳለሁ። በአሜሪካን ሀገር በዋሽንግተን ዲሲ የሚያገለግሉት አባ ማእዛ ክርስቶስ በየነ እያስተማሩ ያለው የክህደት ትምህርት ለቅዱስ ሲኖዶሱ በመረጃ ቀርቦ የተረጋገጠባቸው ስለሆነ ሥልጣነ ክህነታቸው ተይዟል። ያሉበትን ቤተ ክርስቲያን ጨምሮ በማናቸውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎት እንዳይሰጡ ታግደዋል፣ ይላል በውሳኔው ተራ ቁጥር 14 ላይ የሰፈረው ማዘዣፍ ቆሞስ አባ ማዛ ክርስቶስ በየነ የቅዱስ ሲኖዶሱ አባል ባልሆኑበት ሁኔታ ለምን ያን አይነት ውሳኔ እንዳሳለፈባቸው የቅዱስ ሲኖዶስን ተወካይ ለማነጋገር ያደረግኩት ጥረት ለዛሬ አልተሳካም። ወደፊት ለማግኘትና ማብራሪያ ለመጠየቅ እሞክራለሁ። አድማጮች፣ ወደ ቀጣዩ የዘገባ እንሻገር። በኢትዮጵያ የድንገተኛ ቀዶ ሕክምና ሙያተኞችን ሮሮ ይመለከታል። በእናቶች ሞት ቅነሳ ከፍተኛ አስተዋጽኦ ካበረከቱ ሙያተኞች ራሳቸውን ለማሳደግ የሚችሉበት ከፍተኛ ትምህርት እንዳያገኙ መከልከላቸውን ይህን ለማድረግ የሚያስችልም የትምህርት ክፍል እንደሌለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ገልጠዋል። የጤና ጥበቃ ሚኒስቴር መስሪያ ቤትም ሚኒስትሮች በተቀያየሩ ቁጥር የተገባላቸውን ቃል እንዳጠፈም ይናገራሉ። የጤና ጥበቃ ሚኒስቴር ኃላፊዎችን ለማግኘት የተደረገው ጥረት አልተሳካም። ጽዮን ግርማ በተለያዩ ክልሎች የሚገኙትን ሙያተኞች አነጋግራ ግን ተከታዩን ዘገባ አጠናቅራለች። አቶ መለስ ታከለ በኢትዮጵያ የተቀናጀ ድንገተኛ ቀዶ ሕክምና ሙያተኞች ማህበር ፕሬዝዳንት ናቸው። ወደ ሙያው የገቡት በ2001 ዓ.ም በቀድሞ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የእናቶችን ሞት ለመቀነስ በተነደፈ ፕሮግራም አማካኝነት እንደሆነ ይናገራሉ። የእናቶች ሞት ቁጥር በኢትዮጵያ ከፍተኛ መሆን በዓለም ተጠቃሽ አድርጓት በነበረበት ጊዜ የተጀመረ ፕሮግራም ነው። በወቅቱ የእናቶች ሞት በየጊዜው እየጨመረ የመጣው የሰለጠኑ ባለሙያዎች ገጠር ተመድበው እንዲሰሩ ለማድረግ የህክምና ባለሙያዎች እጥረት በመኖሩ በመጀመሪያ ዲግሪ የተማሩ የጤና መኮንኖችን በሶስት ዓመት ተጨማሪ ትምህርት በሁለተኛ ዲግሪ እንዲመረቁ መደረጉን አቶ መለስ ይናገራሉ። እርሳቸውም በዚህ መሰረት ተምረው በአማራ ክልል የድንገተኛ ቀዶ ጥገና ባለሙያ በመሆን በማገልገል ላይ እንደነበሩ ይናገራሉ። ነገር ግን ይላሉ ቅሬታቸውን ሲጀምሩ መጀመሪያ የመጀመሪያ ዲግሪ ያላቸው ከሄልዝ ኦፊሰር ወደ ድንገተኛ ቀብ ህክምና ሲመጣ ወደፊት ፊውቸር ፓዝ የሚባል ወደፊት አካሄድ ኤሲድ ሚሆን ሌላ ሚሆን ና ስፔሻሊቲ ሚሆን የተሰራለት ነገር ምንም ዲዛይን ወደፊት አቅጣጫ አልተቀመጠለትም ነበር እና ከመጀመሪያም ጀምሮ ተማሪ እያለን እኔ መቀሌ ዩኒቨርሲቲ ነበር ስንጠይቅ ነበረ። ይሄ ካሪክለም አንድ ትምህርት ሲዘጋጅ እስከ መጨረሻ መሰላል መዘጋጀት መሰል አለበት እያልን ስንጠይቅ ነበረ እና ወቅቱ ጤና ጥበቃ ሚኒስትር የነበሩት ዶክተር ቴድሮስ ነበሩ። እሳቸውም እናንተ ስራችሁን ስሩ፣ ተምራችሁ እንደሚጠችሁ ህብረተሰቡን ታገለግላላችሁ፣ ከሁለት አመት በኋላ በቃ እናንተን ወደ ትምህርት አስገባችኋለሁ ለእናንተ የሚመች ደግሞ ይሄ አዲስ እንደመሆኑ መጠን አሁንም አዲስ ካሪክለም ነው፣ ወደፊት ትማራላችሁ ብለው ቃል ገቡልን። በዛ መሰረት ሁሉም እየገባ ይህን ትምህርት ተማረ በገጠሪቱ ቦታ ተመድቦ ይህንን ትምህርት እስካሁን ካሪክለም ሳይሰራላቸው ያው በዛ ሙያ ብቻ ተገድበው ወደፊት ምንም አይነት ትምህርት እየተዘጋጀላቸው የለም ይሄ በቂያቸው ነው ማስተር ተብሎ ተገድበው እየሰሩ ነው ያለች አቶ መለስ በዚህ ሙያ የሰለጠኑ ባለሙያዎች ቁጥር ስድስት መቶ ሰማኒያ እንደሚደርስ ገልጸው እርሳቸው በሚመሩት ማህበር ውስጥ ደግሞ ወደ ሶስት መቶ ሀምሳ የሚሆኑ ባለሙያዎች ተመዝግበው እንደሚገኙ ይናገራሉ ቅሬታው ሁሉንም ባለሙያዎች ይወክላል ብለዋል። በኦሮሚያ ክልል በቡኖ በደሌ ዞን በደሌ ሆስፒታል ውስጥ የድንገተኛ ቀዶ ጥገና ባለሙያ የሆኑት አቶ አለማየሁ አበግዜር በያለንበት ቦታ ለህዝብ ያበረከት ነው አስተዋጽኦ ከፍተኛ ነው ይላሉ። እንደ ሀገሪቷ ለውጥ አምጥተናል። በተለይ በገጠሪቱ ኢትዮጵያ ስፔሻሊስቶች በሌሉበት ሁኔታ አብዛኞቹን እናቶች በደም መፍሰስ ቆሞ፣ በኦፕሬሽን መገላገል የሚገባቸው እናቶች በኦፕሬሽን በማገላገል እንዲሁም ደግሞ በተጨማሪ ከመኪና አደጋ በተገናኘ ሌላም ቀዶ ጥገና ስራዎችን እንደ ነትርፋንጀት እንደ መታጠፍ መታጠፍ ሌሎችም ነገሮች ከአደጋ የተገናኙት ነገሮች ከናንጀት በተጨማሪ ይህን ነው ምንሰራው። በዚህ ስራችን ደግሞ ስፔሻሊ ኢትዮጵያ የምትታወቅበትን የእናቶች ሞት በሚሊዮን ደበ ዶኩመንት ጎን አሳተናል፣ ከሌሎችም ባለሙያዎች ጋር በመሆን ማለት ነው። ይሄ አለም ተከረ ጉዳይ ነው። አቶ አለማየሁ በወቅቱ የነበሩት ሚኒስትር ዶክተር ቴድሮስ አድሃኖም በቀጣይ አዲስ ስርዓተ ትምህርት ተቀርጾ ትምህርታቸውን የሚቀጥሉበት እድል እንደሚፈጠር ቃል ገብተው የነበረ ቢሆንም ቃላቸውን ሳይፈጽሙ መስሪያ ቤቱን ቀየሩ ይላሉ። ዶክተር ቴዎድሮስ አዳኖም ወደ ውጭ ጉዳይ ሚኒስቴር በተዛወሩበት ጊዜ ቀጥሎ የመጡት ዶክተር ተብራን አድማሱ ነበሩ። ለሳቸውም ጉዳይን በተደጋጋሚ አስረድተን በመጨረሻ ይሄ ሙያ ለውጥ እንዳመጣ፣ የእናቶችን ሞት እንደቀነሰ፣ ለአገሪቷም ጠቀሜታ እንዳለው በደንብ ከታመነበት በኋላ ካመኑም ነው ውጤቱም ለሞት ስለታየ ሌሎችም አካሎች ባሉበት ካሪኩለም እንዲዘጋጅልን ተነጋግረን በመጨረሻ እሳቸውም ጤና ጥበቃ ሚኒስቴር ማምኖበት ይሄ ነገር የአካደሚ ኬር የተዘጋጅ ተብሎ ብዙ የዩኒቨርሲቲ ምሁራን ኤክስፐርቶች ባሉበት አካደሚ ኬር ዘጋጅቶልን ነበረ። በመጨረሻ ግን እሳቸውም ያው የነበራቸውን ቦታ ሲለቁ አሁን የገቡት ደግሞ ፕሮፌሰር ይፍሩ ብርሃን ነበሩ እና ለሳቸውም በተጀመረ ጉዳይ ስለሆነ ሊቀጥልልን በሚል በተደጋጋሚ እሳቸው ጋር በማህበሩ ፕሬዚዳንት በኩል ተጠይቆ ነበረ። ነገር ግን ከዛ በኩል ያገኘ ነው መልስ እኛንም ተስፋ ያስቆረጠ ነው የሆነው። የማህበሩ ፕሬዚዳንት አቶ መለስ ጥያቄያችን ትምህርት ብቻም አልነበረም ይላሉ። ይህ ጥያቄያችን እንደ ጤና ባለሙያ ይሄ ባለሙያ ከዚህ ሙያ ሲወጣ ይህንን ይሰራል የሚል ስታንዳርድ ራሱ አላስቀመጡለትም። ስታንዳርድ ይውጣልን ሁሉ የሚል ጥያቄም አለ። እያም በተመለከተ ማንኛውም ማስተርስ ነው እየተከፈለን ያለው አገልግሎታችን ግን እኛ ይህን ማስተርስ ዲግሪ ያገኘ ነው ሶስት አመት ከስድስት ወር ሰው ልጅ ስተምራ ነው ያገኘ ነው ትም ማስተርስ እንደሚታወቀው፣ የሌሎቹ ግን በሁለት አመት ባልሞላ ተምረው ነው እኛ አሁን ይህን ትምህርት ባለማር ኖሮ ምናልባት ከህብረተሰብ ጤና መጀመሪያ ሄዶ ጤና መኮንን እንደተማርኩ ከዛ ሌላ ማስተር ሰብኬ ዝማር ነበረ። አሁን ቴስዲ ምናምን እያለካ ሂደት አለ ለብላለ ይሄ ግን ወደ የትም እንድንሄድ የሚያደረግ ነገር አለ የሚገድብ ነገር ገጠር ውስጥ ብቻ ከዛው አገልጋይ ሆነ፣ ታማኝ አገልጋይ፣ እርካሽ አገልጋይ ሆነ እንድትቀር ነው። ምክንያቱም እኛ አሁን ለህብረተሰቡ ደርሰንለታል ወይ? እራስ አንድ ሐኪም አንድ ስፔሻሊስት ሐኪም ግን ከዛ ቦታ ሊቀመጥለት አይችልም። እኛ ግን የትም ስለማንንቀሳቀስለት ከዛም እኛን ርቴን ለማድረግ ማስተማርን አማራጭ አልወሰደውም መንግስት ነው። በትግራይ ክልል ኮረም ከተማ ኮረም ሆስፒታል ውስጥ ባለሙያ የሆኑት አቶ ቱማይ አብርሃ ቅሬታቸውን ይዘው ያልሄዱበት የመንግስት መስሪያ ቤት እንደሌለ ይናገራሉ። ይህም ጉዳይ እስከ ጠቅላይ ሚኒስትሩ ጽህፈት ቤት፣ እስከ ኢህአዴግ ጽህፈት ቤት፣ የክልል ጤና ኃላፊዎችም፣ የክልል መስተዳደር ኃላፊዎችም የደረሰ ጥያቄ ነው። እስካሁን ግን እንደ መንግስት ይህ ነው የሚባል መልስ አልተሰጠውም፣ ላለፉት ስምንት አመታት ማለት ነው። አያይዘውም የትምህርት እድል ከመነፈጋችን በተጨማሪ ሌሎች ጥቅማጥቅሞችም ቀርተውብናል ብለዋል። ለምሳሌ የምደባ ጉዳይ በተመለከተ የምንመደብበት ቦታ የምንመደብበት ቦታ ይለያያል። ለምሳሌ አንድ ቦታ ላይ ምንድነው የተደረገው? የማህጸንና ጽንስ ስፔሻሊስት ሐኪሞች ሲመጡ ኢንተግሬትድ ኢመርጀንስ ሰርጀሪ ወይም ደግሞ የተቀናጀቀበት ጥገና ሕክምና የተማሩ ሰዎችን ከሆስፒታል ውጡ የማለት ባህሪ አለ አንዳንድ ቦታዎች ላይ። ሌላው ደግሞ ምንድን ነው ይሄ የተለያዩ የትርፍ ሰዓት ክፍያዎች አሉ። አንድ ሐኪም ቅዳሜና እሁድም ቀንም ሲሰራ የትርፍ ሰዓት ክፍያዎች አሉ። ስለዚህ እንደ ፌዴራል መንግስት ያወጣው ፕሮግራም ነበር። ያ ፕሮግራም ግን አንድ ክልል ይተገብረዋል፣ አንድ ክልል ደግሞ አይተገብረውም ማለት ነው። ስለዚህ ለምንድን ነው ብለን በምንጠይቅበት ጊዜ ደግሞ ክልሎች የየራሳቸው የሆነ ፋይናንሳ አስተዳደር አላቸው። አንድ ክልል ከፈለገ ይከፍላል፣ ከፈለገ ደግሞ ሰራተኛውን በነፃ ማሰራት ይችላል። ስለዚህ ፌዴራል በክልል ባጀት ላይ የሚያገባ ጉዳይ የለም። ለምሳሌ ትግራይ ክልል ያለው ካረንትል ምንድን ነው? የእኛ ፕሮግራም በተመለከተ ቶፓአትና ሀውስ አላዋንስ የሚባል አለ ለጠቅላላ ሐኪም ለጂፒ እየተከፈለ ለስፔሻሊስት ሀክሞች እየተከፈለ እኛ ደግሞ ቀዶ ጥገና ስራና ሌሎችም የሕክምና ስራዎችን ተክተን እየሰራን እያለ ቶፓአትና ሀውስ አላዋንስ የሚባለው አይከፈለንም። ሶስተኛ ቅሬታችን ምንድን ነው? ፕራይቬት ክሊኒክ ላይ በተመለከተ በኢትዮጵያ ውስጥ ያሉ የስፔሻሊስት ሐኪሞች በትርፍ ሰዓታቸው ክሊኒክ ተፈቅዶላቸው ይሰራሉ። ቅዳሜና እሁድና ማታ የራሳቸው ክሊኒክ ከፍተው በራሳቸው ላይሰንስ ይሰራሉ። የእኛ ፕሮግራም በተመለከተ ግን በፕራይቬት ክሊኒክ ጉዳይ ላይ እንደ መንግስት ምንም አቋም መልስ የለውም። ስለዚህ እኛ ባለንበት ትርፍ ጊዜ ህብረተሰቡን በውጭ ለማገልገል የፈለገ የግል ክሊኒክ ላይ መጥቶ የሚታከም ህብረተሰብ እስካለ ድረስ በትርፍ ጊዜያችን የግል ክሊኒክ ከፍተን እንስራ ብንል እናንተ አይፈቀድላችሁም ተብሎ ግድ ነው ያደረገው ማለት ነው። ስለዚህ ፕሮፌሽናል ላይሰንስን አልተሰጠንም፣ የግል ክሊኒክ እንድንሰራም አይፈቀድልንም። አትማርም ማለት አይችልም አንድ መንግስት። ምክንያቱም ይሄ ፕሮግራም አዋጭ ፕሮግራም ነው። ኢትዮጵያ አዋጭ ፕሮግራም ስለሆነ ነው ሆስፒታሎችን እያስፋፋ እየተጠቀመበት ያለው። ስለዚህ እኛ ደግሞ እንማር ነው ተምረን የተሻለ ለውጥ እናምጣ። በደቡብ ክልል በወላይታ ዞን በሌ ሆስፒታል ባለሙያ የሆኑት አቶ አብርሃም ዶረና ደግሞ ከሰባዊ መብቶች አንዱ የሆነው የመማር መብትን ተነፍገናል ብለዋል። የመማር መብት ማለት የዜግነት መብት ነው እና አሁኖ ግን በእኛ በሀገራችንም ሆነ በሌላው ሀገር የተማሩ ሰዎች የራሳቸውንም ሀገራቸውንም ይጠቅማሉ። ስለዚህ ትምህርት መስመሩ ክፍት መሆን ሲገባው ዝግ መሆኑ አንደኛ በሞራል ተጎድቻለሁ ለሁ በምሰራው ስራ ላይ እንቅፋት ሆኖብኛል። ለአገልግሎቴ ላይ ደስተኛ እንዳልሆን በምሰራው ስራ ላይ እርካታ እንዳጣ አድርጎኛል። ይህ ደግሞ በተዘዋዋሪ የማገለግለውን የሕብረተሰብን የሚጎዳ ይሆናል ማለት ነው። ባለሙያዎቹ እነርሱ ሲማሩ ትምህርት ይሰጥ የነበረው በሶስት ዩኒቨርስቲ እንደነበር ጠቁመው አሁን ግን በአስራ አንድ ዩኒቨርስቲዎች ትምህርት በመሰጠት ላይ እንደሆነ ተናግረዋል። ከዚህ ቀደም ሁኔታውን የሚያውቁትም ኃላፊዎች ሆነ አሁን ያሉና የዜጎች ጉዳይ ያሳስበናል የሚሉ ሁሉ ምላሽ እንዲሰጧቸው ይጠይቃሉ። የባለሙያዎቹን ጥያቄ ይዘን የጤና ጥበቃ ሚኒስቴር ሚኒስትር ፕሮፌሰር ይፍሩ ብርሃን፣ ሚኒስተር ዴታው ዶክተር አሚር አማን እና የሚኒስቴር መስሪያ ቤቱ የሰው ኃይል ሀብት ዳይሬክቶሬት ዳይሬክተር ዶክተር ጌታቸው ቶሌራ የእጅ ስልኮች ላይ ለተደጋጋሚ ቀናት ሙከራ አድርገን ነበር። ሁሉንም ማግኘት አስቸጋሪ ሆኖብናል። ነገር ግን ሙከራችንን እንቀጥላለን። ምላሻቸውን እንዳገኘንም ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አጠቃላይ ዜና አሰማለሁ። የቡሩንዲ መንግስት እንደ አውሮፓ አቆጣጠር በሚያዝያ 2015 እና በጥቅምት 2017 መካከል ባለው ጊዜ በፖለቲካ ተቃዋሚዎቹ ላይ ፈጽሟል የተባለውን የጦር ወንጀል ዓለም አቀፍ ፍርድ ቤቱ አቃቢ ሕጉ ምርመራ ሊጀምር ይችላል ብሏል። ፕሬዚዳንት ዶናልድ ትራምፕ እና የቻይናው መሪ ዢፒንግ ቤዥንግ ውስጥ ከተወያዩ በኋላ ሰሜን ኮሪያን በሚመለከት ጉዳይ ሁለቱ መሪዎች የሀሳብ ልዩነት እንደሌላቸው የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታወቁ። ወሳኝ በሆነው የጦር መሳሪያ ቁጥጥር ስምምነት ውስጥ ሩሲያን ለማካተት የኔቶ መከላከያ ሚኒስትሮች እየመከሩ መሆናቸውን የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ አስታወቁ። በሙስና ክስ 28 ሰዎችን አስር ያለው ትላለች ሳውዲ አረቢያ። ከነዚህ መካከል በከፊል ኢትዮጵያ የሆኑት መሐመድ አላሙዲ ይገኙበታል። Of the sounds like it's going የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና 22 ሜትር ባንዶች በየቀኑ ከምሽት ሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት በዛሬ ያዘጋጀው የአንድ ሰዓት ፕሮግራም ዚ ላይ አበቃ። ያስተናገድ ናችሁ አሉላ ከበደና አዲሱ አበበንን ነገ ከምሽት ሶስት ሰዓት እንገናኛለን። ከኛ ቀጥሎ የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ ደህና ደሩ